ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 5 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምን አመሻችሁ አድማጮቻችን። የምናስተናግዳችሁ አዲሱ አበበና ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። ታንዛኒያ እስር ቤት ያሉ ከ1900 በላይ ኢትዮጵያውያን ፍልሰተኞች በቅርቡ እንደሚለቀቁ ተገለጸ። አምስት መቶ ሀምሳ አራት ኢትዮጵያውያን ከተለያዩ እስር ቤቶች ተፈተው ወደ ኢትዮጵያ የማስመለስ ስራ የዝግጅት ምዕራፉን ጨርሰናል። የተቀሩትን ደግሞ ሲሆኑ ደግሞ ከታንዛኒያ መንግስት ተነጋግረናል። አሁን በእነሱ በኩል ያለው ምላሽ አዎንታዊ ነው። በታንዛኒያ የኢትዮጵያ አምባሳደር ዮናስ ዮሴፍ ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። አርእስተ ዜናው አዲሱ ነው በጎንደር የሚካሄደውና በማንነት ላይ ያተኮረው ግጭት መቀጠሉ ተሰማ። የኦሮሞ ነጻነት ግንባር ጦር በሰላም ከህዝብ ጋር እንዲቀላቀሉ መሪው ዳውድ ኢብሳ ጥሪ ያቀረቡ፣ የዩናይትድ ስቴትስ የተወካዮች ምክር ቤት የመንግሥት መስሪያ ቤቶች ዳግመኛ በከፊል እንዳይዘጉ በመሠረተ ሀሳብ ተስማሙ የሚሉ ይገኙባቸዋል። አመሰግናለሁ። አዲሱ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ቀደም ሲል እንደገለጥ ነው ታንዛኒያ እስር ቤት ያሉ ከ1 ሺ9መቶ በላይ ኢትዮጵያውያን ፍልሰተኞች በቅርቡ እንደሚለቀቁ በታንዛኒያ የኢትዮጵያ አምባሳደር ዮናስ ዮሴፍ አስታወቁ። አምባሳደሩ በቅርቡ ከታንዛኒያ ውጭ ጉዳይ ሚኒስትር አውጉስቲን መሂጋ ጋር መመካከራቸውን ገልጠዋል ወዳዊት ገልሞ ዘገባ ልኮልናል። በመጽሔት ክፍለ ጊዜ ይቀርባል። ከዚሁ ጋር በተያያዘ የአፍሪካ ሕብረት ሰላሳ ሁለተኛ የመሪዎች ጉባኤ ስደትን ከምንጩ ለማድረቅ መስማማቱን አስታውቋል። ስደትና መፈናቀል ከአፍሪካ ሀገሮች ግንባር ቀደም ፈተናዎች አንዱ ነውም ተብሏል። በዚህም ላይ መጽሔት ዘገባ ያክልበታል። ከተለያዩ አገሮች ተሰደው ለመጡ ፍልሰተ ተፈናቃዮች የሚሰጡት ድጋፍ ለጋስነት የሚያንጸባርቅ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ የአፍሪካ አገሮችን አወደሱ። ቀያቸውን ጥለው ለተሰደዱ ሚሊዮኖች ቀጣ የጣሁነኛ መላ የማበጀቱ ሥራ ግን አሁንም ርቁ ነው ብለዋል ጸሐፊው። ይህ በእንዲህ እንዳለ ሊቢያን በመሳሰሉ የእርስ በርስ ብጥብጥ በጠናባቸውና በአንጻሩ ከተለያዩ አካባቢዎች የሚፈልሱ ወገኖች ወደ አውሮፓ መተላለፊያ አድርገው መርጠው በብዛት በሚጎርፍባቸው አገሮች የሚገጥሟቸው ችግሮች ድርብርብ ናቸው። መጽሔት በዚህም ላይ ዘገባ ይኖረዋል። በማዕከላዊ ጎንደር ዞን በተለይ በምስራቅ ደንቢያና ጭልጋ አካባቢ ካለፈው ሳምንት ጀምሮ በማንነት ላይ ያተኮረው ግጭት አሁንም እንደቀጠለ መሆኑን የአካባቢው ነዋሪዎች ገልጸዋል። ጥቃቱን እያደረሱ ያሉት በቅማንት የማንነት ኮሚቴ አባላት የሚመሩ የታጠቁ ፀጉረ ልውጥ ሰዎች ናቸው ይላሉ ከአማራ ወገነን ያሉ ያሉ። በሌላ በኩል ከቅማንት ወገነን ያሉት ደግሞ ሀገር የምትመራው በሽምግልና ሳይሆን በሕግ ነው፣ የሶስቱ ቀበሌዎች ጥያቄ ካልተመለሰ በአካባቢው መረጋጋት አይኖርም እያሉ ነው። ዝርዝር ዘገባ በመጽሔት ይኖረናል። የድርጅታቸው ታጣቂዎች በሰላም ከህዝቡ ጋር እንዲቀላቀሉ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ጥሪ አቀረቡ። ሊቀመንበሩ ጥሪያቸውን ያሰሙት አባ ገዳዎች ያደረጉትን ጥሪና የድርጅቱ አመራር ያስቀመጠውን ውሳኔ በመከተል መሆኑ ታውቋል። ታጣቂዎቹን በመጪው ሳምንት ከየካቲት 12 እስከ የካቲት 14 እስከዛሬ ሳምንት ማክሰኞ እስከ ሐሙስ ማለት ነው ባሉት ሦስት ቀናት በአባ ገዳዎች እየተመራ በተመደበላቸው ቦታ እንደሚያርፉ ተገልጧል። መጽሔት በዚህም ላይ ዝርዝር ዘገባ ይኖረዋል። በምዕራብ ወለጋ ውስጥ የቤተሰቦቻችን አባላት ታስረዋል፣ ፍርድ ቤትም አልቀረቡም የሚሉ ሰዎች አቤቱታ እያሰሙ ነው። በሌላ በኩል ቪኦኤ ያነጋገራቸው የ ኦሮሞ ፌዴራሊስት ኮንግረስ አባል ነኝ ያሉ አንድ ግለሰብ በቁጥጥር ስር ከዋሉት መካከል በፖለቲካ ፓርቲ አባልነታቸውም የታሰሩ አሉ ብለዋል። የሰዎችን መያዝ ያልካደው የምዕራብ ወለጋ ማዘዣ ማዕከል ሰዎቹ የታሰሩት በፖለቲካ አመለካከታቸው ሳይሆን በአቶ ዳውድ ኢብሳ የሚመራውን ኦነግ ሽኔን በትጥቅ ለማጠናከር በመሞከራቸው ነው ብለዋል። ዝርዝር ዘገባ በመጽሔት ይኖረናል። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በደሴ የከተማ አስተዳደር እንዲሁም በደቡብ ወሎና ሰሜን ወሎ ዞኖች ለምዝበራ ተጋላጭ በሆኑ የሥራ መደቦች ላይ የተመደቡ የመንግሥት የሥራ ኃላፊዎችና ባለሙያዎች የሀብት ምዝገባ እያካሄዱ ነው። ምዝገባው ተግባራዊ ከሆነበት መጋቢት 2006 ጀምሮ 15000 የሚጠጉ የመንግሥት ሠራተኞች የመጀመሪያና የዳግም ሀብት ምዝገባ አድርገዋል። በአማራ ብሔራዊ ክልላዊ መንግስት ሀብትን ለማሳወቅ እና ለማስመዝገብ የወጣው አዋጅ አፈጻጸም ችግሮች እንዳሉበት የሚናገሩ የመንግስት ሰራተኞችን የጠቀሰው ሪፖርተራችን ወደ ኋላ ላይ በመጽሔት ዝርዝሩን ያጋራናል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በደቡብ ሱዳን ኢኳቶሪያ ክፍለ ግዛት እየተባባሰ የመጣው ሁከት ስምንት ሺህ ሲቪሎችን እንዳፈናቀልና ሌሎች አምስት ሺህ የሚገመቱትን ወደ ጎረቤት ኮንጎ እንዲሸሹ ማስገደዱን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። በደቡብ ሱዳን መንግሥት ወታደሮችና ኤንኤኤስ በመባል በሚታወቀው ብሔራዊ ያርነት ግንባር ሽምቅ ተዋጊዎች መካከል ግጭቱ የተጀመረው ከአንድ ወር በፊት ግድም ነው። ይህም በሀገሪቱ ለአምስት ዓመታት የዘለቀውን የእርስ በርስ ውጊያ ለማስቆም የሰላም ስምምነት ከተደረሰ ከአራት ወራት በኋላ መሆኑ ነው። ያን ስምምነት ፕሬዚደንት ሳልቫኪር እና የተቃዋሚው መሪ ሪክ ማቻር ፈርመዋል። የዩኤንኤችሲአር ቃል አቀባይ ባባር ባሎክ ለአሜሪካ ድምፅ ሲናገሩ ሁከቱ ከዚያን ጊዜ ጀምሮ እየቀነሰ የመጣ ሲሆን ሁለቱ አውራ ፓርቲዎችም ስምምነቱን እንዳከበሩ ናቸው ብለዋል። አነስተኛ ቡድኖችን በተመለከተ ደቡብ ሱዳን ውስጥ ከሰባ በላይ አንጃዎች መኖራቸውን አነርሳ እኔ እንደ ተረዳሁት የኤንኤኤስ ማለትም የብሔራዊ አርነት ግንባር መሪ ቶማስ ሲሪሎ ናቸው። በተጨማሪ የተረዳነው ነገር ቢኖር የእርሳቸው ቡድን የሰላሙን ስምምነት አልፈርምም ብሏል። አሁን ውጊያው በመካሄድ ላይ መሆኑ የሚዘገበው በኮንጎ ዲሞክራቲክ ሪፑብሊክና ዩጋንዳ ድንበሮች አቅራቢያ ከምትገኘው ከየይ ከተማ ውጭ ነው። በዩኤንኤችሲአሩ ቃል አቀባይ ተጨማሪ መግለጫ መሰረት ወደ ኮንጎ በእግር እየተጓዙ ያሉት አብዛኞቹ ሴቶች፣ ሕፃናትና በዕድሜ የገፉ ሰዎች ናቸው። ኮንጎ የሚደርሱትም በጣም ተዳክመው፣ ተርበው፣ ተጠምተውና አንዳንዶቹም ታመው ነው። ከእነርሱ ከነርሱ መካከል በወባና በሌሎችም በሽታዎች የተያዙ ይገኙባቸዋል። የታጠቁ ሰዎች ሲገድሉ ሴቶችን ሲደፍሩና መንደሮችን ሲዘርፉ ያዩ ሰዎች አሁንም ድረስ ድንጋጤው ያልተለያቸው አሉ። አእምሯቸው እንደ እንደተረበሸ ነው። ስደተኞቹ የሚደርሱት ከኮንጎ ኢቱሪ ክፍለ አገር ራቅ ብላ በምትገኘው መንደር ነው። መንደሪቱ በኢቦላ ቫይረስ ከተጠቃችው የሰሜን ኪቩ ክፍለ ሀገር አቅራቢያ ትገኛለች። ቫይረሱ እስካሁን ወደዚህ አካባቢ ለመሰራጨቱ ምልክቶች ባይኖሩም ስጋቱ ግን እንዳለ ነው ሲሉ የዓለሙ ድርጅት የጤና አገልግሎት ቃል አቀባይ አስረድተዋል። የዩናይትድ ስቴትስ መከላከያ ተጠባባቂ ሚኒስትር ፓት ሻንሃን በኢራቅ ጉብኝታቸው ከራሳቸው ጦር አዛዦች፣ ኢራቅ ውስጥ ስለሚገኙ የዩናይትድ ስቴትስ ጦር ሁኔታ ደግሞ ከአገሪቱ መሪዎች ጋር ተወያዩ። በአሁኑ ወቅት ወደ 5200 የሚደርሱ የዩናይትድ ስቴትስ ወታደሮች ኢራቅ ውስጥ የሚገኙ ሲሆን በዚያም የኢራቅን ወታደሮች በምክርና በስልጠና እንደሚረዱ ተገልጧል። እንደ አውሮፓ አቆጣጠር እስከ 2014 ባለው ጊዜ የጦሩ ዋና ትኩረት የኢራቅን ምዕራባዊና ሰሜናዊ ክልል የተቆጣጠረውን ራሱን እስላማዊ መንግስት ብሎ የሚጠራውን ሽብርተኛ ቡድን በማሸነፍ ላይ የታቀደ እንደነበር ተመልክቷል። ማንም ሰው ሊገነዘበው የሚገባው ወይም በድጋሜ ማረጋገጥ የምንሻው የሚሉት ኢራቅን እየጎበኙ የሚገኙት የመከላከያው ባለስልጣን እዚህ የተገኘነው መንግስቱ በጋበዘ መሰረት ሲሆን ዓላማና ፍላጎታችንም የኢራቅን የደህንነት አቅም ማጠናከር ነው ብለዋል። ባለስልጣኑ ሻንሃን ወደ ኢራቅ ጎራ ከማለታቸው በፊት አፍጋኒስታንን የጎበኙ ሲሆን በዚህ ሳምንት ብራሰልስ በሚካሄደው የኔቶ ማለት የሰሜን አትላንቲክ ጦር ጣልኪዳን ሀገሮች ሚኒስትሮች ጉባኤ ላይ ይካፈላሉም ተብሏል። የዩናይትድ ስቴትስ የመንግሥት መስሪያ ቤቶች የፊታችን አርብ እኩለ ሌሊት ላይ ወደ ሌላ ከፊል መዘጋት ሊገቡ ይችላሉ የሚል ስጋት ባንዣበበበት በዚህ ሰሞን እየተደረገ ያለው የተወካዮች ምክር ቤቱ ዴሞክራቲክና ሪፐብሊካን እንደራሴዎች ድርድር በመሠረተ ሐሳብ ደረጃ ላይ ስምምነት መድረሱ ተዘገበ። ማይክል ብራውን ያጠናቀረው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። ስምምነቱ በዩናይትድ ስቴትስ እና ሜክሲኮ ድንበር ላይ 88 ኪሎ ሜትር የሚሸፍን አዲስ አጥር ለመገንባት አንድ ነጥብ አራት ቢሊዮን ዶላር ያጠቃልላል ሲሉ የምክር ቤቱ ተወካዮች ረዳቶች ተናግረዋል። በድንበር ኬላዎች ላይ መመርመሪያ መሣሪያዎችን፣ ቴክኖሎጂ ማሻሻል፣ ተጨማሪ የጉምሩክና የሰብዓዊ እርዳታ ሠራተኞችን መመደብንም ይመለከታል ብለዋል። ፕሬዚደንት ዶናልድ ትራምፕ በድንበሩ ላይ እንዲገነባ ለሚፈልጉት ግንብ ማሰሪያ የጠየቁት ገንዘብ አምስት ነጥብ ሰባት ቢሊዮን ዶላር ነው። ትላንት ማታ ከውይይቱ በኋላ የተናገሩት አራቱ ከፍተኛ ተደራዳሪዎች ፕሬዚደንት ትራምፕ የጠየቁትን ገንዘብ ማግኘት አለማግኘታቸውን ጨምሮ ስለ ተደረሰው ስምምነት ምንም ዝርዝር መግለጫ አልሰጡም። ዴሞክራቱ ሴናተር ፓትሪክ ሌሂ ያስረዳሉ። ማንኛችንም ብንሆን የፈለግነውን አላገኘንም፣ ነገር ግን ለዩናይትድ ስቴትስ የተሻለውን እናገኛለን። ሴናተር ሼልቢና እኔ ሁልጊዜም ቃላችንን እንደጠበቅነን፣ የኮንግረስ አባላቱ ሎይድና ግራይንገርም እንዲሁ ቃላቸውን ጠብቀዋል። እኛ አራታችን ይህን ችግር ካልፈታን ምክር ቤቱ ምንጊዜም አይፈታውም። ሆኖም እኛ ልናስተካክለው ችለናል። ሪፐብሊካን ፓርቲውን በመወከል የተደራደሩት የኮንግረስ አባሏ ኬ ክሬንገር በበኩላቸው ሁላችንም የመንግስት መስሪያ ቤቶች እንዲዘጉ አንፈልግም ብለናል። ከስምምነት መድረስ ነው የምንፈልገው። ለሀገሪቱ የሚበጀውን ጥሩ ነገር መስራት እንፈልጋለን። በዚህም ላይ በጋራ ሰርተናል። እያንዳንዳችን ጥሩ ስራ ሰርተናል ብለን የምናምን ይመስለኛል። ሰነዱን በተመለከተ ረዳቶቻቸው ካዘጋጁ በኋላ ለፕሬዝደንቱ ፊርማ እንደሚቀርብ ሕግ አርቃቂዎቹ አስረድተዋል። አድማጮች፣ ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ 1240 ኪሎ ሄርስ በ31 ሜትር ባንድ 9485 ኪሎ ሄርስ እንዲሁም በናይል ሰዓት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጣይ የሚተላለፍላቸው የዛሬ ማክሰኞ የካቲት 5 2011 ዓ ም ምሽት ፕሮግራም ነው። በምሽቱ ዝግጅታችን በርከት ያሉ ዘገባዎችን ይዘናል። በወሎ የመንግሥት ኃላፊዎች የንብረት ምዝገባ እየተካሄደ ነው። በቀን ሶስት ጊዜ በልቶ በማያድር ሕዝብ መካከል እስከ አውሮፕላንም እስከ መርከብም የተያያዘበት ሁኔታ ነው ያለው እና ከዚያ አንጻር ይህንን ለማጣራት እየተሰራ ያለው ነገር ጥሩ ነው። ከመንግሥት ሠራተኞች አንዱ ለቪኦኤ ከሰጡት አስተያየት የተቀነጨበ ነው የሰማችሁት። ዘገባ ይዘናል። የኦነግ ታጣቂዎች ወደ ካምፕ መግባት በአማራ ክልል ውስጥ ስላለው ግጭት ዘገባዎች አሉን። በአንጀት ካንሰር ላይ የተቀናበረ ዝግጅትም አለ። ኮሎኖስኮፕ የሚባለው ምርመራ ማንኛውም ሰው ቅሜው ከሀምሳ ዓመት በላይ ሲሆን በሚሰራበት ጊዜ ፖሊፕ የሚባል እንደ እጢ ወይም ከአንጀቱ ግድግዳ ወጣ ብለው የሚያድጉ ሴሎች አሉ። እነሱን ቆርጦ ማውጣት የፖሊፖቹ እየቆዩ እየቆዩ ሲሄዱ ወደ ኮሎን ካንሰር የመቀየር ቻንሳቸውን ይቀንሰዋል። ፖሊፕ ሁሉ ካንሰር ነው ማለት አይደለም። ሐኪሞን ይጠይቁ ዛሬ የሚጠየቁት ሐኪም ዶክተር ከበደ ቤኛ ይባላሉ። የካንሰርና የሥነ ደም ምርመራ ባለሙያ እንዲሁም ሐኪም ናቸው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በዜና እንዳሰማ ነው። ታንዛኒያ እስር ቤት ያሉ ከ1900 በላይ ኢትዮጵያውያን ፍልሰተኞች በቅርቡ እንደሚለቀቁ በታንዛኒያ የኢትዮጵያ አምባሳደር ዮናስ ዮሴፍ አስታውቀዋል። አምባሳደሩ በቅርቡ ከታንዛኒያ ውጭ ጉዳይ ሚኒስትሩ ኦጉስቲን መሂጋ ጋራ መመካከራቸውም ተገልጧል። ዳዊት ገልሞ ነው ከናይሮቢ የላከልን። በታንዛኒያ እስር ቤት እስከ 2000 የሚገመቱ የኢትዮጵያ ፍልሰተኞች እንዳሉ ይነገራል። እነኚህ ፍልሰተኞች በተለያዩ የአገሪቱ እስር ቤቶች ያሉ ሲሆን ከአንድ ሺህ ዘጠኝ መቶ በላይ የሚሆኑትን ወደ ሀገር ለማስመለስ ከታንዛኒያ መንግስት ጋር ከስምምነት መደረሱን በታንዛኒያ የኢትዮጵያ መንግስት ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዮናስ ዮሴፍ ተናግረዋል። ከአንድ ሺህ ዘጠኝ መቶ በላይ ኢትዮጵያውያን በተለያዩ ታንዛኒያ እስር ቤቶች ይገኛሉ። እነዚህ እስረኞችን ለማስፈታት የሚሆኑ በርካታ እንቅስቃሴ እያደረገ ነው የሚገኘው አንደኛው ቄዳር ውስጥ ከሁለት መቶ ሰላሳ በላይ ኢትዮጵያን ወደ ሀገር ቤት እንዲመለስ ተደርጓል። አሁን በቅርቡ ደግሞ ከአምስት መቶ ሀምሳ አራት ኢትዮጵያውያን ከተለያዩ እስር ቤቶች ተፈቶ ወደ ኢትዮጵያን የማስመለስ ስራው የዝግጅ ምዕራፉን ጨርሰናል። የተቀሩትን ደግሞ ሲሆኑ ደግሞ ከታንዛኒያ መንግስት ተነጋግረናል። አሁን በእነሱ በኩል ያለው ምላሽ አዎንታዊ ነው። አምባሳደር ዩናስ በተለያዩ የታንዛኒያ እስር ቤት ያሉትን ኢትዮጵያውያንን የኤምባሲ ወኪል መጎብኘቱን አብዛኛዎቻቸውም የሁለተኛ ደረጃ ትምህርታቸውን ያለ ያጠናቀቁ ተማሪዎች መሆናቸውን ነው የተናገሩት። አክለውም የእስረኞቹ አፈታት አፈጻጸምን በተመለከተ በመጀመሪያ የታንዛኒያ መንግስት ኃላፊዎች ከኢትዮጵያ መንግስት ባለሥልጣናት ጋር ምክክር ማድረግ እንደሚፈልጉ መግለጻቸውን አብራርተዋል። ውሳኔውም የተደረሰው በቅርቡ ከታንዛኒያ ውጭ ጉዳይ ሚኒስትር ኦግስትን ማህገ ጋር ምክክር ከተደረገ በኋላ መሆኑን አምባሳደር ዮናስ ተናግረዋል። ኤምባሲው ህገወጥ የሰዎች ዝውውርን ለማስቆም እያደረገ ያለው ምን አለ ብዬ አምባሳደር ዮናስን ጠይቄያቸዋለሁ። አንደኛ ትልቁ ስራ የሚሰራው ሀገር ቤት ነው። ሁለተኛ እያሰብን አለ ምንድን ነው፣ ሶስት ሀገራት የቦርደር ኮሚሽን ከኢሚግሬሽን ጋር ተያይዞ ግንኙነት ያለው አካላት የጋራ መድረክ የሚፈጥር የቦርደር ኮንትሮል እየተጠናከር እየተጠናከረ የሚሄድበት ሁኔታ እንዲፈጠር ምክረ ሀሳብ አቅርበናል። ምናልባት በቅርቡ በየካቲት አጋማሽ ወይም መጨረሻ አካባቢ የኬንያ የኢትዮጵያና ና የታንዛኒያ ኢሚግሬሽን ባለስልጣን ባሉበት ውይይት ለማከል እየታሰበ ነው ያለው። በተጨማሪም በህገወጥ ጉዞ ላይ የሚያዙ ኢትዮጵያውያን ዜጎች ወዲያው ወደ ሀገራቸው እንዲመለሱ የሚደረጉበትን ሁኔታ ለማመቻቸት ከታንዛኒያ መንግስት ጋር ምክክር ላይ መሆናቸውን አምባሳደር ዩናስ ገልጸዋል። ከታንዛኒያ እስር ቤት እንደሚፈቱ የተነገራቸው ኢትዮጵያውያን ግን መቼ ወደ ሀገራቸው እንደሚመለሱ የታወቀ ነገር የለም። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ። አመሰግናለሁ ገልሞ ለዘገባው። የአፍሪካ ህብረት ሰላሳ ሁለተኛ የመሪዎች ጉባኤ ስደትን ከምንጩ ለማድረቅ መስማማቱን አስታውቋል። ስደትና መፈናቀል ከአፍሪካ ሀገሮች ግንባር ቀደም ፈተናዎች አንዱ ነውም ተብሏል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው። የዚህ ጉባኤ መሪ ቃል የስደተኞች ከስደት ተመላሾችና በገዛ ሀገራቸው ከቀያቸው የተፈናቀሉ ሰዎች አመት ይላል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጉባኤው ሲከፈት ባሰሙት ንግግራቸው የስደተኝነት ዘመናቸውን አስታውሰው አሰቃቂውን የስደተኛ ህይወት ባጭሩ ጠቅሰዋል። ትናንት ምሽት በተጠቃለለው ጉባኤ መጨረሻም የወቅቱ የአፍሪካ ህብረት ሊቀመንበር የግብፁ ፕሬዚዳንት አብዱልፈታህ አልሲሲ ለጋዜጠኞች በሰጡት መግለጫ ችግሩ ምን ያህል ከባድ እንደሆነ ገልጸዋል። የዚህ የመሪዎቹ ጉባኤ መሪ ቃል ስደተኞች ከስደት ተመላሾችና ተፈናቃዮች የሚል ነው። መሪ ቃሉ የተመረጠበትም ምክንያት እያንዳንዱ የአፍሪቃ አገር ይህ ፈታኝ ሁኔታ በየቀኑ ምን ያህል እንደሚፈትነው ስለሚያሳይ ነው። አፍሪቃ ለብዙ ዓመታት በዓለም ካሉት ስደተኞች መካከል ሩብ ያህሉን ስታስተናግድ ቆይታለች። ከየአገሮቻቸው የሚፈናቀሉትም ብዛታቸው ግዙፍ ነው። የስደተኞች ከስደት ተመላሾችና ከየቄዎቻቸው የሚፈናቅሉ ዜጎች ጉዳይ በየጊዜው የመነጋገሪያ ወይንም የመወያያ ርዕስ መሆኑ ብዙም ፋይዳ እንደሌለው የጠቆሙት የሕብረቱ ኮሚሽን ሊቀመንበር ሙሳ መሐመት ነበሩ። በሳቸው አባባል የጉባኤው ውይይት ያተኮረው ችግሩን ከምንቹ እንዴት ማድረግ ይቻላል በሚለው ላይ ነበረ። በዚሁ መሠረት የአፍሪካን የስደተኞች ችግር ለመፍታት የሚሠራ የአፍሪካ የስደተኞች ጉዳይ ድርጅትን ወይንም አፍሪካን ማይግሬሽን ኦብዘርቫቶሪ በሞሮኮ ማራኬሽ ለማቋቋም ተወስኗል። የሥራውንም ሂደትና ተግባራዊነቱን ለመከታተል የተለያዩ እርምጃዎችን ለመውሰድ ከስምምነት ተደርሷል ጉባኤው በአፍሪካ ሀገሮች መካከል የነጻ ንግድ ቀጠናዎችን መፍጠር፣ በሕብረቱ ተቋማት ለውጥ፣ በአጉሪቱ ሰላምና ጸጥታ ሁኔታዎች ላይ እና ሽብርተኝነትን ከአጉሪቱ ለማጥፋት እና በመሳሰሉት ጉዳዮች ላይ የተለያዩ ውሳኔዎችን አስተላልፈዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው እናመሰግናለን። አሁንም በዚሁ በአብይ ርዕስ ጋራ ተጓዳኝ የሆነ ዜና አለ። ከተለያዩ አገሮች ተሰደው ለመጡ ተፈናቃዮች የሚሰጡት ድጋፍ ለጋስነትን የሚያንጸባርቅ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የአፍሪካ አገሮችን አወደሱ። ቀያቸውን ጥለው ለተሰደዱ ሚሊዮኖች ቀጣይ ጣ ሁነኛ መላ የማበጀቱ ሥራ ግን አሁንም ሩቅ ነው ብለዋል ዋና ጸሐፊው። ዋና ጸሐፊ አንቶኒዮ ጉቴሬሽ ከአሜሪካ ድምፅ ጋር ያደረጉትን ቃለ ምልልስ ተንተርሳ ሳሌም ሰሎሞን ያጠናቀረችውን ሌሎች በርዕሱ ዙሪያ የተጠናከሩ ዘገባዎችንም ጨምቆ አሉላ ከበደ ተከታዩን አቅርቧል። ጃሽዋ በለጠ ወደ ሰሜን አፍሪቃዊቱ ሊቢያ የገባው የተሻለ ሕይወት ፍለጋ ወደ አውሮፓ ለመዝለቅ በታለመ ጉዞ ትሪፖሊን መሸጋገሪያው ለማድረግ ነበር። ይሁንና በተመሳሳይ መንገድ ከተለያዩ አፍሪቃ አገሮች ፈልሰው ከሊቢያ እንደሚገቡ ሌሎች በሺዎች የሚቆጠሩ ስደተኞች ሁሉ ጃሽዋም ቀዬውን ጥሎ ሲነሳ ተስፋ እንዳደረገው ግን ካለመበት ለመድረስ አልቻለም። መውጫ መንገድ አጥቶ እዚያው መሰንበት ዕጣው ለሆነው ጃሸዋ ትሪፖሊ የሚገኘውን የመንግሥታቱን ድርጅት የስደተኞች መጠለያ ካምፕ አዲሱ መኖሪያው ለማድረግም ተገደደ። እርግጥ መውጫ በማጣት መሸጋገሪያ ሊያደርጉበት ካሰቡበት ስፍራ ተጠምዶ መሰንበትን መሰሉ ክፉ አጋጣሚ የብዙዎቹ ስደተኞች ዕጣ ነው። ሊቢያን ተሻግረው ወደ አውሮፓ በያዙት ጉዞ የተሳፈሩባት ጀልባ በማዕበል ተመታ ስትንገላታ፣ አሊያም እንደ ነገሩ የተሠራችውና ከአቅሟ በላይ ታጭቀው የተጫኑባት ጀልባ ተገልብጣ በሊቢያ የባሕር ጠባቂዎች ነፍሳቸው ሲተርፍ ወደ መጡበት እንዲመለሱ ሲደረግና ሊቢያ ውስጥ ከሚገኙ በስር የማቆያ ማዕከሎች ባንዱ ከተወረወሩ አሊያም በአንጋቾች መካከል በሚካሄደው ውጊያ ተጠምደው መተላለፊያ ሲዘጋባቸው፣ ወይም ከሕገ ወጥ አሸጋጋሪዎች እጅ ሲወድቁ መጨረሻው ያው የተለመደ ክፉ ዕጣ ነው። ከወዳጅ ዘመድ መገናኘት ከማይችሉበት ለደህንነታቸው ዋስትና በሌለውና መሄጃው ባልታወቀ ሁኔታ ውስጥ ላልታወቀ ጊዜ ለመቆየት መገደድ። ስራ መዲና ክዳን ማለት የምንለብሰው እንኳን የለንም። ወዲህ ከመጣን ረጅም ጊዜ ቢሆንም እንደ ተራቆትነን። የሊቢያ ባህር ጠባቂዎች ካመጡት በኋላ ጃሽዋ ለስድስት ቀናት በስር የማቆያ ማዕከሎች ውስጥ ቆይቷል። ከዚያም በአካባቢው ውጊያ በመቀስቀሱ ወደ ምዕራባዊ ሊቢያዋ አይን ዛራ ተወሰደ። ጃሽዋና አብረውት የቆዩት ሌሎች ስደተኞች ታዲያ የተባበሩት መንግስታት የስደተኞች ጉዳይ ድርጅት ጣልቃ ገብቶ ወደ ትሪፖሊ እስኪመልሳቸው ድረስም ያለ ምግብና ውሃ አቅርቦት ለበርካታ ቀናት ለመቆየት ተገደዋል። ይህ ሁሉ እንግልት ቢገጥመውም ጃሿ አብረውት የነበሩ ብዙዎች ከገጠማቸው እገታ ከተፈጸመባቸው የስቃይ ድርጊትና ነፍሳቸውን ለመታደግ የቻሉትን ሁሉ ከሚያደርጉ በውጭ አገር ከሚኖሩ ዘመድ አዝማዶቻቸው ዘንድ የድረሱልን ጥሪ እንዲያሰሙና ጠቀም ያለ ገንዘብም እንዲሰበስቡ በየዕለቱ እጅግ የከፋ ድብደባና ሌሎች የሥቃይ ድርጊቶች ከተፈጸሙባቸው ብዙዎች አንጻር ሲታይ ግን እንደ ዕድለኛ ሊቈጠር ይችላል። ዘላቂ መፍትሔ ፍለጋው አሁንም ቀጥሏል። እንደ ተባበሩት መንግሥታት ድርጅት ግምትም በአሁኑ ወቅት ከመኖሪያ ቀየው ተፈናቅለው የሚገኘው ሕዝብ ቁጥር ከ68 ሚሊዮን ይልቃል። በዓለም ዙሪያ ተበትኖ ከሚገኘው ተፈናቃይም አብዛኛው አፍሪቃዊ ሲሆን የሚበልጠውን ስደተኛ ተቀባይ አስተናጋጅቱም አህጉረ አፍሪቃ ናት። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ለአሜሪካ ድምፅ በሰጡት ቃል የፈታኝነቱን ያህል አበረታች ነው ያሉትን ይህን የአፍሪቃ ፈቃደኝነት አወድሰዋል። አፍሪካውያን ስደተኞችና ከተለያዩ የአህጉሪቱ አካባቢዎች ፈልሰው ወደ አውሮፓ የመጡ ወገኖች የፈለሱበት አገር ሌላ አፍሪካዊ አገር ሲሆን በቀላሉና ፈጥነው ከአገሬው ሕዝብ ጋር የሚዋሃዱበት ዕድል ይፈጠራል። በአንጻሩ ግን በአውሮፓና በሌሎች አገሮች ውስጥ ወደሚገኙ አገሮች በሚፈልሱበት ወቅት ከሚጠብቃቸው መጤጠል አዝማሚያ የተሻለ ሁኔታ ነው የሚገጥማቸው። የአፍሪቃ አገሮች በስደት ድንበራቸውን ዘልቀው ለሚገቡ ወገኖች ለሚያሳዩት ለጋስነት የተሞላ ምግባር አክብሮት ልንቸር ይገባል ያሉት ጉቴሬሽ የአፍሪቃ አገሮች በሙሉ አንዳቸው ከሌላቸው ሳይለዩ ከቀያቸው መፈናቀል የተገደዱና መሳደድ የበዛባቸውን አሊያም ግጭቶችን በመሸሽ መጠጊያና ከለላ ፈልገው የሚመጡ ስደተኞችን ለመቀበል ድንበራቸውን ክፍት አድርገዋል። ይሁን እንጂ ቀያቸውን ጥለው ለተሰደዱት ሚሊዮኖች ቀጣይጣ ሁነኛ መላ ማበጀቱ ግን ገና ሩቅ ነው ብለዋል ዋና ጸሐፊው። ዓለም ስደትና ፍልሰትን ተከትለው የሚመጡ መከራዎችን በአጥጋቢ መልኩ ለመቀነስ የመንግሥታቱ ድርጅት አገሮች የየበኩላቸውን ድርሻ ቢያበረክቱ ሁሉን አቀፍ የሆነ ድጋፍ መስጠት የሚያስችል መርሃ ግብር ቢጸድቅም ተፈጻሚነቱ ግን ዛሬም አስገዳጅ የሕግ ማዕቀፍ የለውም። በዚህም የተነሳ የተሻለ መርዳት የሚችሉ የበለጸጉ አገሮች የአቅማቸውን ያህል ድጋፍ ያለማድረጋቸው የሚያሳስባቸው መሆኑን ነው ዋና ጸሐፊው የገለጡት። በሌሎች አገሮችም በተለይ ደግሞ ባለጸጋ አገሮች ዘወትር በአፍሪቃ የማየውን የመሰለ የአቅማቸውን ያህል ከፍ ያለ ልግስና ሲያሳዩ መመልከት እሻለሁ ብለዋል ጉቴሬሽ። የችግሩ መጥናት ዋና ጸሐፊው የሚመኙትን ዐይነት ሁሉን አቀፍ እገዛ መፈለጉ ግን አያጠያይቅም። ብዙ ተሻሚ ፍላጎቶች ባሉበት ዓለም ይሳካ ይሆን የሚለው ጥያቄ አሁንም ትኩስ ነው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። በስደት እና በፍልሰት ጉዳዮች ላይ ያተኮሩ ስፋት ያላቸው ርዕሰ ጉዳዮች የተንጸባረቁበት ነበር። የመጨረሻውን ዘገባ ያቀረበልን አሉላን አመሰግናለሁ። የትንታኔው መጽሔት ይቀጥላል። በማዕከላዊ ጎንደር ዞን በተለይ በምስራቅ ደንቢያና ጭልጋ አካባቢ ካለፈው ሳምንት ጀምሮ በማንነት ላይ ያተኮረው ግጭት አሁንም እንደቀጠለ መሆኑን የአካባቢው ነዋሪዎች ይናገራሉ። ጥቃቱን እያደረሱ ያሉት በቅማንት የማንነት ኮሚቴ አባላት የሚመሩ የታጠቁ ጸጉረ ልውጥ ሰዎች ናቸው ይላሉ ከአማራ ወገን ነን የሚሉ። በሌላ በኩል ከቅማንት ወገን ነን ያሉት ደግሞ ሀገር የምትመራው በሽምግልና ሳይሆን በሕግ ነው የሶስቱ ቀበሌዎች ጥያቄ ካልተመለሰ በአካባቢው መረጋጋት አይኖርም እያሉ ናቸው። አስቴር ምስጋናው ከባህር ዳር ተጨማሪ ይዛለች። ከሰሞኑ በማዕከላዊ ጎንደር ዞን በተለይ በደንቢያና ጭልጋ አካባቢዎች በማንነት ላይ ያተኮሩ ግጭቶች በመከሰታቸው የአንድ ሰው ሕይወት አልፏል። በሺዎቹ የሚቆጠሩ ቤቶች ተቃጥለዋል። ከምዕራብም ሆነ ከማዕከላዊ ጎንደር ዞኖች ከ45 ሺህ በላይ ዜጎች ተፈናቅለዋል። አሁንም ግጭቱ እንዳልቆመ ከቅማንትም ሆነ ከአማራ ወገን የሆኑ የአካባቢው ነዋሪዎች ከአሜሪካ ድምፅ ጋር በነበራቸው ቆይታ ተናግረዋል። መንግስት አንድ መፍት ያርግልናል። እንደ አንድ አማራጭ ይ አለቀ ሰው ጨርሶ ቦታ ለኮ ነው ያለን ሆና ቦታ ል አየለን ያሁን ማህበረሰቡ ጭልጋ ወረዳ አውድም ትባለው አካባቢ ሀብቱ ንብረት ብዙ ሸሽቷል። ብዙ ሰው ቆስሏል። ብዙ ሰው ሞቷል። ከአማራ ወገን የሆኑት አቶ ምስጋናው በጭልጋ ወረዳ የሰቀልት ቀበሌ ነዋሪ እንደተናገሩት ግጭቱን እያካሄዱት ያሉት በቅማንት ኮሚቴ አባል እየተመሩ ያሉ መለያ የለበሱ ወዘልውጥ የሆኑ ሰዎች ናቸው ጥቃቱን እየፈጸሙብን ያሉት ይላሉ። አንደኛ ከሀገር የሚታወቁ ሰዎች ዋና ሆነዋል። እነሱ ናቸው አሁንም እየመጡ በሚያውቁት ሁሉን ነገር የሚፈጥማሉ እነሱ ናቸው። ሁለተኛ ደግሞ ከሀገር እስከ ሀገር ከለውጦ የመጣ ሰው ነው። አሁን እንዲያርጎ የሚጨፈጭፈና አለ ካሉት የእነዚህ መሪ ሆናሉ። እነሱ በሚያውቁት እያገቡ የሚያስቃጥሉ ሰው የሚያስገድሉዋል እነሱ ናቸው። ከዚህ ላይ ክፍኛ

አሁን በቅማንት ስም የተደራጀው ኮሚቴ ነው መንገድም መስመርም እየመራ አካባቢው በጸጉረ ልውጥ ሰው እያስጠቃ ያለ እያሉኝ ነው። ከቅማንት ወገን የሆኑትና የጭልጋ ከተማ ነዋሪ የሆኑት አቶ ማስረሻ አለሙ በበኩላቸው ችግሩን እየፈጠሩ ያሉት የክልሉ የመንግሥት አመራሮች ናቸው። እኛ ህገ መንግስታዊ መብታችንን ተጠቅመን የጠየቅነው የሶስቱ ቀበሌ ይሰጠን ጥያቄ ሊመልሱልን አልቻሉምና የቅማንት ኮሚቴዎችም ቢሆኑ ተባረው ጫካ ነው ያሉት፣ ይላሉ

ይገኛል ከቅማንት ኮሚቴ አባላት መካከል አቶ ሙሉ ጌታ ሸቱ በበኩላቸው ሀገር በሽምግልና ሳይሆን በህግና ስርዓት ነው መመራት ያለበት፣ የሶስቱ ቀበሌዎች ጥያቄ በህግ አግባብ ምላሽ ካልተገኘ አካባቢው ሊረጋጋ አይችልም ይላሉ። በፍላጎት መሰረት የክብር መንግስት ይህን ማሸናገል ስለማይፈልግ ጣና እየፈጠረ በዛ ሁሉ ጊዜ ይቅር ይቅር፣ በሽምግልና ማሄድ አገር ሊመራ ነው ማለት ነው። ይህ በፍጹም ሊሆን የማይችል የማይሆን ነገርም ስለሆነ ሊሆን የሚችለው ለሀገርቱ የአካባቢ ሰላምን ሊረጋዳ የሚችለው የእነዚህ ሶስት ቀበሌዎች ጉዳይ በህግና በስርዓት ብቻ መዳኘት ይቻል ብቻ ነው። የሶስቱ ቀበሌዎችን ጉዳይ በተመለከተ የክልሉ የሰላምና ደህንነት ግንባታ ቢሮ ኃላፊ ብርጋዴር ጀኔራል አሳምነው ጽጌ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ የቅማንት የማንነት ኮሚቴ አባላት የሚጠይቋቸው ሶስቱ ቀበሌዎች ህወሀት ወታደራዊ ስልጠና ሲሰጥባቸው የቆዩ እንደሆኑ ደርሽ ባቸዋለሁ ማለታቸው ይታወሳል። ከዚህ ጋር እና ሌሎች ተያያዥ ጉዳዮችን በተመለከተ የትግራይ ክልል ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊን ለማነጋገር በተደጋጋሚ ያደረግኩት የስልክ ሙከራ አልተሳካም። ያም ሆነ ይህ በአካባቢው ያለው ውጥረት ከጊዜ ወደ ጊዜ እያየለ ነው። ትላንት በድንበር አካባቢ የነበረው ግጭት ዛሬ መሀል ከተማ ደርሷል። የክልሉ መንግስት የዜጎቹን ደህንነት ለመጠበቅ ምንስ እየሰራ ይሆን የሚለውን ጥያቄ አቶ አሰማህኛ ስረስ በቅርቡ በሰጡት ጋዜጣዊ መግለጫ ይህንን ተናግረዋል። አጠቃላይ የጸጥታ ኃይሎች የደህንነት ተቋሞቻችን፣ የፖሊስ ተቋሞቻችን እዛ አካባቢ ነው ስራ እየሰሩ ያሉት። በቂ የሰው ሀይል ለመመደብ ተሞክሯል። ስለዚህ የሽምቅ አይነት ስራ ነው እየተሰራ ያለው። ቀን ቀን ሰላማዊ ይመስላል። ስለዚህ ህዝብን እንደ ጫካ በመጠቀም ወንጀለኞች ራሳቸው ህዝቡ መሀል ሆነው ነው እየረበሹ ያሉት። ከመንግስት አቅም ውጭ ግን አይደለም አካባቢው። አቶ አሰማኛ የይዘው ችግሩ ስር እየሰደደ በመምጣቱ የፌዴራል መንግስት ጣልቃ እንዲገባ ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህርዳር። አስቴርን አመሰግናለሁ ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ ሦስት ሰዓት ተኩል ነው አዲስ አበባ ላይ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ነው እያደመጣችሁ ያላችሁት። እንዲሁም ከሰኞ እስከ ዓርብ ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንደዚሁም በፌስቡክና ትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን ተነጋገሩ። ያስተናገድናችሁ ያለ ነው አዲሱ አበበና ሰሎሞን አባተ፣ እንደዚሁም ቴክኒሻኗ ብርሃን ኃይሉ ፕሮዲውሰሯ ብርሃን ኃይሉ ቴክኒሽያኑ ኦድሬስ ሬጅስ ነው። የዌብና ማህበራዊ መገናኛ ፕሮዲሰራችን አበባየሁ ገበያው ነች። የፕሮዲውሰሯ የሙዚቃ ግብዣ ይከተላል። ጀሚላ Yajamila, Yajamila, Yajamila, Yajamila, Yajamila, Yajamila, Yajamila, ya

የመሐመድ አማንን ጀሚላን የሰማችሁት የጋበዘችንን በፕሮዲሰሯን ብርሃን ኃይሉን አመሰግናለሁኝ። አሁን ከምሽቱ 3 ሰዓት ከ33 ደቂቃ ሆኗል። የሰዓቱን ዋና ዋና የዓለም ዜና ጥራ ጥራ አድርጌ ያቀርባሉ። ታንዛኒያ እስር ቤት ያሉ ከ1900 በላይ ኢትዮጵያውያን ፍልሰተኞች በቅርቡ እንደሚለቀቁ በታንዛኒያ ኢትዮጵያ አምባሳደር ዮናስ ዮሴፍ አስታወቁ። የአፍሪካ ሕብረት ሰላሳ ሁለተኛ የመሪዎች ጉባኤ ስደትን ከምንጩ ለማድረቅ ተስማምቷል። ስደትና መፈናቀል የአፍሪካ ሀገሮች አበይትና ዋና ከሚባሉ ችግሮች አንዱ ተብሏል። ከተለያዩ ሀገሮች ተሰደው ለወጡ ተፈናቃዮች የሚሰጡት ድጋፍ ለጋስነት የሚንጸባረቅበት ነው ሲሉ የተባበሩት መንግሥታት ድርጅት ዋና ጸሐፊ የአፍሪካ ሀገሮችን አወድሰዋል። በማዕከላዊ ጎንደር ዞን በተለይ በምስራቅ ደንቢያና ጭልጋ አካባቢ ካለፈው ሳምንት ጀምሮ በማንነት ላይ ያተኮረው ግጭት አሁንም እንደቀጠለ መሆኑን ነዋሪዎች ተናግረዋል። የድርጅታቸው ታጣቂዎች በሰላም ከሕዝብ ጋር እንዲቀላቀሉ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ጥሪ አቀረቡ። በምዕራብ ወለጋ የቤተሰቦቻችን አባላት ታስረዋል፣ ፍርድ ቤትም አልቀረቡም የሚሉ ሰዎች አቤቱታ እያሰሙ ነው። የሰዎችን መያዝ ያልካደው የምዕራብ ወለጋ ማዘዣ ማዕከል ሰዎቹ የታሰሩት በፖለቲካ አመለካከታቸው ሳይሆን በአቶ ዳውድ ኢብሳ የሚመራውን ኦነግ ሽኔን በትጥቅ ለማጠናከር በመሞከራቸው ነው ብሏል። በዚህ ላይ ዘግየት ብለን ዘገባ ይኖረናል። በደቡብ ሱዳን ኢኳቶሪያ ክፍለ ግዛት እየተባባሰ የመጣው ሁከት ስምንት ሺህ ሰዎችን አፈናቅሏል። የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ሀገሮች ወታደራዊ ኅብረት ለሩሲያ የሚሳይል ጥቃት አጸፋዊ እርምጃ እንደሚወስዱ ዋና ጸሐፊው ጀንስ የንስ ሽቶልተንበርግ አስታውቀዋል። የእሳቱ ዋና ዋና ኃይለም ዜና ይኸው ነበር። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 እና በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ቀደም ሲል እንደገለጽነው በምዕራብ ወለጋ ውስጥ የቤተሰቦቻችን አባላት ታስረዋል፣ ፍርድ ቤትም አልቀረቡም የሚሉ ሰዎች አቤቱታ እያሰሙ ነው። በሌላ በኩል ቪኦኤ ያነጋገራቸው የኦሮሞ ፌዴራሊስት ኮንግረስ አባል ነኝ ያሉ ግለሰብ በቁጥጥር ስር ከዋሉት መካከል በፖለቲካ ፓርቲ አባልነታቸውም የታሰሩ አሉ ብለዋል። የሰዎችን መያዝ ያልካደው የምዕራብ ወለጋ ማዘዣ ማዕከል ሰዎቹ የታሰሩት በፖለቲካ አመለካከታቸው ሳይሆን በአቶ ዳውድ ኢብሳ የሚመራውን ኦነግ ሸኔን በትጥቅ ለማጠናከር በመሞከራቸው ነው ብሏል። ናኮር መልካ ዝርዝሩን ልኮልናል። ምዕራብ ወለጋ ውስጥ ግንቢ አካባቢ እስካሁን ከ120 በላይ ሰዎች መታሰራቸውን የኦሮሞ ፌዴራሊስት ኮንግረስ አባል መሆናቸውን የገለጹት አቶ ነጻነት ጉማነኝ ያሉ የአካባቢው ነዋሪ ነግረውኛል። በሌላ በኩል ደግሞ ልጃቸው መምህር መልካሙ ታሪኩ ከተያዘ ሳምንት እንዳለፈው እና የተያዘበትንም ምክንያት እንደማያውቁ የግንቢ ከተማ 03 ቀበሌ ነዋሪ መሆናቸውን የገለጹት አቶ ታሪኩ አሞሳ ነግረውኛል። ቤተመንግስት ናታቸውይጋ ሳናቤመንግስ ይህ በእንዲህ እንዳለ መምህር መልካሙ የኦሮሞ ፌዴራሊስት ኮንግረስ ፓርቲ የዞኑ አመራር ኮሚቴ አባል መሆናቸውን እንደሚያውቁ፣ እርሳቸው የኦፌኮ አባል መሆናቸውን የጠቆሙት አቶ ነጻነት ዱጉማ ገልጸዋል። የታሰሩት ሰዎች ከተያዙ ሳምንት ቢያልፋቸውም እስካሁን ዳኛ ፊት አለመቅረባቸውንም አቶ ነጻነት ተናግረዋል። አሁን ጓደኛዬ ለማየት እኔ ወደ ቤተ መንግስቱ ሄጄ ነበር። መልካሙ ታሪኩ ይባላል። አሁን እሱ ለማየት ሲሄድ ብዙ ሰዎች ነው እዛ ታስረው ያሉት። ከመቶ ሀያ በላይ ታስረዋል። እነዚህ ሰዎች ሲታሰሩ እንደ ምክንያትነት የቀረበ ነገር ምንድን ነው? ፍርድ ቤት ቀርበዋል ወይ? ፍርድ ቤቱም አላቀረቡትም። እናንተ ኦነጎች ናችሁ ይባላል በግልቅምም ኦነግ ይባላል ግን ኦነግ ተብሎ የተያዘውና አሁን ኦነግ ማለት ብቻም አይደለም ኦዲፒም ይይዛሉ ካፋውንም ይይዛሉ። ወይዘሮ አለምነሽ ቪሳ ባሉ የጊምቢ ከተማ ነዋሪ ደግሞ ባለቤቴ አቶ አበበ ዲንቃ ባልሰራው ወንጀል ተይዞ ከታሰረ አስራ ሁለት ቀናት አልፏል ብለውኛል። ባለቤታቸው በማዘዣ ማዕከሉ ጥቃት ተፈጽሞባቸው መጎዳታቸውንም አክለው ተናግረዋል። ወይዘሮ አለምነሽ ነሽ ከበራፉ ላይ ወስደው ወደ ካምፓቸው አስገብተው ባለቤቴም በመምታት በማሰቃየት አንድ ሳምንት ከአምባቸው ካስገቡ በኋላ አሁን ደግሞ ወደ ታች ወስደው ወደ ቤተ መንግስት ነው ያለው። የሚጠየቀውን ነገር ተጠይቆ በሽተኛ ሰው እንደዚህ ያለ አንድ ማሰቃየት ያለ አንድ ጥያቄ ባለቤቴ ያጠፋውን ነገር ተጠይቆ በህግ እንዲለቀቅልኝ ነው እኔ የምፈልገው። የታሰሩ ሰዎች መኖራቸውን ያልካዱት የምራብ ወለጋ ዞን ማዘዣ ማዕከል አስተባባሪ አቶ ደጀኔ ገብረ ማርያም በዞኑ ውስጥ የተያዘውን ሰው ትክክለኛ ቁጥር ግን ሊነግሩኝ አልቻሉም። በቁጥጥራቸው ስር ከሚገኙት ሰዎች መካከል የመንግስት መስሪያ ቤቶች ኃላፊዎች፣ እንዲሁም በአባገዳነት የሚጠሩ ሰዎች እንዳሉበትም ለቪ ይገልጸዋል። በትክክል የተወሰኑ ተጠርጣሪዎች አሉ። እነዚህ የተጠረጠሩበት ወንጀል ሲታይ አብዛኞቹ የራሳችን የመንግስት መዋቅር አካላትም ያሉበት ሁኔታ ነው ያለው። አንዱ እንደተነሳውም የዞኑ ያስተራና ጸጥታ ኃላፊ የነበረ ሰው ነው። ይሄ ሰውም ቁጥጥር ስር የዋለ ወይም ደግሞ ተጠርጥሮ የተያዘው ምድብተኛ የመንግስት ተሿሚ ሆኖ ይሰራ በነበረበት ጊዜ ህግና ስርዓት ከሚፈቅድ ውጭ ለማይገባና ትጥቁ ለታለመለት አላማ እንዳይውል አድርጎ ትጥቅ አውጥቶ እንዲታጠቁ ያደረገበት ሁኔታ ስለነበረ በቂ ማስረጃዎች ስለቀረቡና ይሄ ደግሞ በህግ አግባብ አንድ ሰው ወንጀል ሰርቷል የሚባለው በህግ ሲረጋገጥበት በመሆኑ በዛ በተጠርጣሪነት የተያዙበት ሁኔታ ነው። ሌላው የአባገዳ የሚባሉት የተያዙ አሉ። እነዚህም የድርጅት አባልነታቸው ወይም የማንም ድርጅት አባል መሆናቸውን እኛ አናውቅም። ነገር ግን የኦነግ ሸኔ ዋና አስተባባሪ ዋና ሰሪ ፈጣሪ ሆነው ውሳኔ ሲሰጡ የነበሩ ናቸው። ህዝቡ በአደባባይ በመድረክ ነው ያጋለጣቸው። በህዝቡ ውይይት የተያዙ ሰዎች ከ48 ሰዓት ባልበለጠ ጊዜ ፍርድ ቤት መቅረብ እንዳለባቸው በህገ መንግስቱ የተደነገገ ሆኖ ሳለ በቁጥጥራቸው ስር ያሉ ሰዎች ከአንድ ሳምንት በላይ ለሚሆን ጊዜ ለምን ዳኛ ፊት እንዳልቀረቡ አቶ ደጀኔን ጠይቄ ነበር። እሳቸውም የተያዙትን ሰዎች በ48 ሰዓት ፍርድ ቤት ለማቅረብ ባለፉት ጥቂት ወራት በአካባቢው በነበረው ችግር ፖሊስ፣ አቃቤ ህግና ፍርድ ቤቶች ሙሉ በሙሉ ፈርሰዋል ብለውኛል። የታሳሪዎች አያያዝን በተመለከተ ቤተሰብ በነጻ ይጠይቃል፣ ድብደባም የለም፣ የህግ ባለሙያ እንዳያናግር ክልከላም አልተደረገም ተጠርጣሪዎችን ለየብቻ ማሰርም የለም በማለት መልሰውልኛል። ሰዎቹ የተያያዙበትን ምክንያት አቶ ደጀኔ ሲያብራሩ በጥፋትና በወንጀል አድራጎት እንጂ በፖለቲካ አመለካከቱ የታሰረ አንድም ሰው የለም ብለዋል። ይሁን እንጂ የታሰሩት የመንግስት ሰራተኞች በአቶ ዳውድ ኢብሳ የሚመራውን ኦነግ ሸኔን በትጥቅ በማጠናከር ተጠርጥረው መያዛቸውንና ምርመራ እየተደረገባቸው መሆኑን አመልክተዋል። ሌሎች በመንግስት መስሪያ ቤት ውስጥ ያሉ የመንግስት ሰራተኞች ተብሎ ለተነሳው የተወሰኑ አልፎ አልፎ ያሉ የመንግስት ሰራተኞች ከተለያየ ሴክተር አለ። እነዚህም ያለ አግባብ የመንግስትን በጀት ለታለመለት አላማ ትተው ከታለመለት አላማ ውጪ የመንግስት መዋቅር ያልሆነ ህጋዊ መሰረትና ህጋዊ ግንኙነት የእዝ ሰንሰለት ለሌለው ለሸኔ የኦነግ ማጠናከሪያ በሚል ቃለ ጉባኤ ይዘው ሰነድ ሰንደው ለስልጠና ለተለያየ ሎጂስቲክስ አገልግሎት የሚውል ወጪ ያደረጉ ሰራተኛውን ከደሞዙ ላይ ቆርጦ ገቢ እንዲያደርግ ያደረጉ መሆናቸውን ይሄን በተመሳሳይ ከመንግስት ሰራተኞች ከተለያዩ የህብረተሰብ ክፍሎች ጋር በተደረጉ የውይይት መድረኮች እዛው መድረክ ላይ ይሄ ችግር ሲያደርሱ የነበሩ ናቸው ብሎ ያጋለጧቸው ናቸው ማለት ነው። ስለዚህ እነዚህ ቁጥጥር ስር ውለዋል። የተያዙት ሰዎች ወደፊት የሚጠብቃቸው ምን እንደሆነም አቶ ደጀኔ እንዲህ ብለዋል። በቀጠሮ ሰው እንዳይጉላላ እዚሁ መጣራት የሚገባቸው ተጣርቶ ቀለል ያለ ተግዛዝ ተሰጥቶት የሚለቀቅ ዋስ ጠርቶ የሚመለስ አጠር ያለ ታድሶ ማግኘት ያለበትና በወንጀል መልክ የሚጠረጠሩት እዚሁ ተጣርቶ ምንም መጉላላት ሳያስፈልግ መሄድ አለባቸው በማለት የዛን ያህል መንግስት ትኩረት ሰጥቶ የሚካሄድበት አግባብ ነው ያለው ማለት ነው። ስለተያዙ ሰዎችም ሆነ ስለሚቀርቡት ውንጀላዎች ከኦነግ ሸኔ ምላሽ ለማግኘት የድርጅቱን የጉሚ ሸኔ አባል አቶ ሚካኤል ቦረንም ሆነ የድርጅቱን ቃል አቀባይ አቶ ቶሌራ አደባን ደጋግሜ በመደወል በስልክ ላገኛቸው ጥረት አድርጌ ነበር፣ ግን አልተሳካም። ለአሜሪካ ድምፅ ናኮር መልካ ከጊምቢ ናኮር መልካን እንደ ዘገባው እናመሰግናለን። አድማጮች፣ ዛሬ ዘገባዎቻችን በዘጋቢዎቻችን ልክ ሆነዋል፣ ተትረፍርፈዋል ማለት ነው። የንብረት ምዝገባ በወሎ እንግዲህ እንዳልከው ዘገባዎቻችን በዘጋቢዎቻችን ልክ ሆነዋል ይመዝገቡ እንዳትል ዘገባዎቻችን። ለማንኛውም ወደ ደሴ ምዝገባ ታሪክ በደሴ ከተማ አስተዳደር እንዲሁም በደቡብ ወሎና ሰሜን ወሎ ዞኖች ለምዝበራ ተጋላጭ በሆኑ የሥራ መደቦች ላይ የተመደቡ የመንግሥት የሥራ ኃላፊዎችና ባለሙያዎች የሀብት ምዝገባ እያካሄዱ ነው። ምዝገባው ተግባራዊ ከሆነበት መጋቢት 2006 ዓ ም ጀምሮ ወደ 1500 የሚጠጉ የመንግሥት ሠራተኞች የመጀመሪያና የዳግም ሀብት ምዝገባ አድርገዋል። በአማራ ብሔራዊ ክልላዊ መንግሥት ሀብትን ለማሳወቅና ለማስመዝገብ የወጣው አዋጅ አፈጻጸም ችግሮች አሉበት የሚሉ የመንግሥት ሠራተኞችን የጠቀሰው ሪፖርተራችን መስፍን አራጌ ተከታዩን ከደሴ ዘግቧል። በክልሉ በተለያዩ አካባቢዎች ከ2006 መጋቢት ወር ጀምሮ የመንግሥት ሠራተኞች የሀብት ምዝገባ ቢያካሄዱም በተለይ ምዝበራን ከመከላከልና ተጠያቂነትን ከማስፈን አንጻር ያደረገው አስተዋጽኦ እምብዛም ነው የሚሉ ድምፆች እየተሰሙ ነው። እንደነሱ አባባል የሀብት ምዝበራው እየተፈጸመ ያለው በከፍተኛ አመራሩ ሆኖ ሳለ በስፋትና በተደጋጋሚ ሀብት የሚያስመዘግበው በዝቅተኛ የስራ መደብ ላይ የሚገኘው ሰራተኛ ነው። የከፍተኛ አመራሩ ሀብት ምዝገባ ይፋ አለመሆኑን በማንሳትም ለምን የሚል ጥያቄ ያስከትላሉ። ይሄ ሀብት ማስመዝገብ ከዛሬ ሁለት ዓመት በፊትም የተደረገ ነገር ነው እና መልካም የሚባል ነው ሚዲያ ላይ በተለይ የምናያቸው ነገሮች እንግዲህ ሀገሪቱ ምን ያህል ደረጃ ላይ እንዳለች ሁላችንም እየታዘብን ነው። በቀን ሶስት ጊዜ በልቶ በማያድር ህዝብ መካከል እስከ አውሮፕላንም እስከ መርከብም የተያያዘበት ሁኔታ ነው ያለው እና ከዛ አንጻር ይህንን ለማጣራት እየተሰራ ያለው ነገር ጥሩ ነው። እንደዚህ በጣም ዝቅተኛ የመንግስት ደሞዝ የሚያገኘው ላይ ብቻም ሳይሆን በተለይ ላይ ያሉት አመራሮች ላይ በደንብ ጠርቶ መምጣት አለበት። ያኛው ከተስተካከለ በኋላ ነው ታችኛውን መፈተሽ አለብን። ይህን ሀሳብ ሁሉ ዩኒቨርሲቲ የሥነ ምግባርና ጸረ ሙስና መኮንኑ አቶ ሱለይማን ሰይድ ይጋሩታል። በሀገር ደረጃ በዩኒቨርሲቲ ደረጃ ያሉትን አመራሮች ሀብታቸው ማስመዝገብ እንጂ ለሰራተኛው የሚሆን እንደ ሀገር ይፋ የወጣ ነገር የለም። በአማራ ክልል ጸረ ሙስናና ስነ ምግባር ኮሚሽን የደሴ ቅርንጫፍ ጽህፈት ቤት ኃላፊ አቶ አባተ ምርኩዜ ግን ቅርንጫፍ ጽህፈት ቤቱ በሚንቀሳቀስባቸው ደሴ ከተማ አስተዳደር ደቡብ ወሎና ሰሜን ወሎ ዞኖች እንዲሁም ዋግ ህምራ ብሔረሰብ ዞን የሚገኙ አመራሮችና የመንግስት ሰራተኞች ሀብታቸውን እንዲያስመዘግቡ ተደርጓል ባይ ናቸው። ይሄ አንደኛ የተሿሚዎችን፣ ሁለተኛ የተመራጮችን፣ ሶስተኛ የመንግስት ሰራተኞችን እንግዲህ ለሙስና ወይም ለብልሹ አሰራር ተጋላጭ የሆኑ የስራ መደቦች ተብለው ተለይተው ምዝገባ እየተካሄደ ነው። እንግዲህ የከፍተኛ አመራሩ የሚካሄዳል፣ የዝቅተኛ አመራሩ የሚካሄዳል፣ የመካከለኛ አመራሩ የሚካሄዳል፣ የመንግስት ሰራተኞች ይካሄዳል። አሁን እዚህ ላይ ልዩነት የለም። ሁ በከፍተኛ አመራሩ ደረጃ እየተመዘገበ ነው። እንግዲህ አሁን እኛ ባንኖርም በክልል ደረጃ ያሉት ያንን ይሰራሉ። እንግዲህ በእኛ ከፍተኛ አመራር ብለን የምንይዛቸው የዞን አመራሮችንና የከተማ አስተዳደር አመራሮችን ነው። እነዚህ ደግሞ እያስመዘገቡ ነው። የሀብት ምዝገባው ህጋዊ ተጠያቂነትን የሚያሰፍን ማንኛውም ግለሰብ የአመራሩን የሀብት መጠን ለማወቅ ጥያቄ ቢያቀርብ ምላሽ የሚያገኝበትን አሰራር የዘረጋ ነው የሚሉት ደግሞ በደሴ ከተማ አስተዳደር ከንቲባ ጽህፈት ቤት የስነ ምግባር መከታተያ ክፍል የስነ ምግባር መኮንን የሆኑት አቶ ትእዛዙ እንግዳው ናቸው። በአዋጁ ላይ በተገለጸው መሰረት ማንኛውም ግለሰብ ያንን ግለሰብ ሀብት ለማወቅ ከፈለገ የስጋ ዝምድና እስከሌለው ድረስ ለምን ሌላ ተግባር እንዳይጠቀምበት በማመልከቻ ጠይቆ ወዲያው ይሰጠዋል ነው የሚለው። ግለሰቦቹ መረጃ የሚያገኙበት መንገድ ግን ግልጽነት የጎደለው ስለሆነ አፈጻጸሙ ላይ ብዥታ ማስከትሉን አቶ ሱሌህማን ያነሳሉ። ከወሎ ዩኒቨርሲቲ እንደ ሀገር የወጣው ህጉ ጥሩ ነው። አፈጻጸሙ የተወሰነ ቢሆን ክፍተት አለው። ግልጽ አይደለም እና ችግር አለ። ያስመዘገቡ ሰዎች በሚዲያ ይገለጻል፣ እንዳልኩህ በሴክተሮች በኩል ነው ተገልጾ ዘር በሚሄደው ህዝብ ወይም ህብረተሰብ ፈላጊ አካል የከሌ ሀብት ማወቅ ፈልጋለሁ ብሎ ሂዶ የመጠየቅ መብት አለው የለውም የሚለው ነገር እሱ በደምብ ግልጽነት የጎደለው ይመስለኛል። በሌላ በኩል ሀብት ያከማቹ ግለሰቦች ንብረቱን በራሳቸው ሳይሆን በሌሎች ሰዎች ስም ስለሚያስቀምጡ የተጀመረው የሀብት ምዝገባና ይፋ የማድረግ እንቅስቃሴ ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ስጋታቸውን ይገልጻሉ። ምስና ተባለ እንጂ የተደራጀ ሌብነት ነው እና ያን የተደራጀ ሌብነት እኔ ለምሳሌ በኔ ፖዚሽን ላይ የሆነ ነገር ከሰራው ሀብቴን እንደነገርኩህ ያለችኝ ነው የማስመዘግቡ። ነገር ግን ወንድም ያለ እህት አለ ያጎት ልጅ አለ እና ከዘርጋ ተያይዘው የሚሰራጩ ንብረቶችንና ሀብቶችን መሰብሰብ አስቸጋሪ ነው የሚሆነው። መኮንኑ ከዚህ በተጨማሪ ከፍተኛ የመንግስት ባለስልጣናት ወደ ስልጣን ከመምጣታቸው በፊት ያላቸው ሀብት ተመዝግቦ ከታወቀ አፈጻጸሙን ሊያቀለው እንደሚችል መክረዋል። ኃላፊዎች ከመሾማቸው በፊት ቢሆን ምዝገባው ጥሩ ነው። ከሹመቱን ካገኙ በኋላ ከሆነ ያስቸግረሃል። ሹመቱ ልክ ደብዳቤው እንደደረሰ ማግስት የተወሰነ እስከሚለማመዱ ድረስ ባህሪያቸው የተሻለ ጥሩ ነው የሚሆነው እና ፖዚሽን ላይ እየቆዩ ሲሄዱ ትንሽ ምዝገባው ግልጽነት የጎደላቸውን አሰራሮች አጥርቶና አደረጃጀቶችን አስተካክሎ ወደ ተግባር ካልገባ የሀብት ምዝገባው ብቻውን ፋይዳ ይኖረው ይሆን? በክልሎ ስነ ምግባርና ጸረ ሙስና ኮሚሽን የደሴ ቅርንጫፍ ኃላፊ በመዝገቡ ብቻውን ፋይዳ የለው። ፋይዳ የሚኖረው አንድ ሀብት አስመዝጋቢ በሁለት ዓመት ተኩል በሁለት ዓመት ተኩል ምዝገባ ያካሄዳል። እሱን ምዝገባ ካካሄደ በኋላ ነው እንግዲህ ይህንን እውነትም ይሄ ሀብት አለው የለውም ያስመዘገበው ነገር ትክክለኛ ነው ወይስ ትክክለኛ አይደለም የሚለውን ነገር ለማጣራት እንትን የሚባለው ከሁለት ጊዜ ምዝገባ በኋላ ነው። ይህንን እንግዲህ ምናልባት ያሉን ባለሙያተኞች የሀብት ምዝገባ ብቻ ነው። ይህንን ደግሞ በየቦታው ተንቀሳቅሶ ይሄ ሀብት ትክክለኛ ነው ወይስ አይደለም የሚለውን ነገር ደግሞ የሚሰራው ሌላ ባለሙያተኛ ነው። ይህም ባለሙያተኛ እንግዲህ ምናልባት ወደፊት መንግስት ከፈቀደ እና የሚያደራጀው ከሆነ ይሄ እስካሁን ድረስ ገና ነው። በተነሱ ጥያቄዎችና አስተያየቶች ዙሪያ ከተደጋጋሚ ማባበል በኋላ ምላሽ ለመስጠት ቃል ገብተው የነበሩት የክልሉ ስነ ምግባርና ጸረ ሙስና ኮሚሽን የሀብት ማሳወቅና ማስመዝገብ ዳይሬክቶሬት አቶ ዘላለም ብስቱ ስልካቸውን ስልካቸውን አጥፍተዋል። ኮሚሽነሩንም በጸሐፊያቸው በኩል ለማግኘት ጥረት ቢደረግም ስብሰባ ላይ ናቸው በሚል ምክንያት ልናገኛቸው አልቻልንም። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን ለዘገባው እናመሰግናለን። የተከታዩ ዘገባ ርዕሳችን የኦነግ ታጣቂዎች ጉዳይ ነው መሆን ያለበት። የድርጅታቸው ታጣቂዎች በሰላም ከህዝቡ ጋር እንዲቀላቀሉ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ጥሪ አቅርበዋል። ሊቀመንበሩ ጥሪያቸውን ያሰሙት አባ ገዳዎች ያደረጉትን ጥሪና የድርጅቱ አመራር ያስቀመጠውን ውሳኔ በመከተል መሆኑ ታውቋል። ታጣቂዎቹን በመጪው ሳምንት ከየካቲት 12 እስከ የካቲት 14 ከዛሬ ሳምንት ማክሰኞ እስከ ሐሙስ ባሉት ሦስት ቀናት ማለት ነው በአባ ገዳዎች እየተመራ በተመደበላቸው ቦታ እንደሚያርፉ ተገልጿል። በዚህ ርዕሰ ጉዳይ ላይ ሪፖርተራችን ዘገባውን እያጠናቀረ ነው። በነገው ምሽት ይዘንላችሁ እንመለሳለን። አሁን ወደ ተከታዩ ዝግጅታችን እንለፍ። ሐኪሙን ይጠይቁ። በእንግሊዝኛው ኮለን በመባል የሚታወቀው የደንዳኔ ወይም በትልቁ አንጀት ላይ የሚደርሰውን ካንሰር አስመልክቶ ከፕሮግራሙ ተከታታዮች በደረሱ ጥያቄዎች መነሻነት ሳምንት የተጀመረው ቅንብር ተከታይ ነው። የምሽቱ ሐኪምዎን ይጠይቁ ዝግጅት ተጠያቂ ባለሙያው ዶክተር ከበደ ቤኛ በዩናይትድ ስቴትስ ሜዮ ክሊኒክ የካንሰርና የሥነ ደም ሕክምና ልዩ ባለሙያ። ጠያቂ የፕሮግራሙ አዘጋጅ አሉላ ከበደ። ባለፈው ሳምንት እልባት ካደረጉ ካደረሱበት ይጀምራሉ። ዶክተር ከበደ ቤኛ በድጋሚ ለጊዜው አመሰግናለሁ። እኔም ይህን ኢንቪቴሽን ስላገኘን አመሰግናለሁ። በቀደመው ፕሮግራማችን የኮሎን ካንሰርን ምንነት አስረድተው ምልክቶችንም ጀምር አድርገናል። መቼ ነው አንድ ሰው ሐኪም ማየት ያለበት የሚያሳስበው መቼ ነው የሚለውን በዝርዝር አስረድተዋል። እስኪ ምልክቶችን መለስ ብለን እናስታውስና አንድ ሰው የትኞቹ ምልክቶች ሲያይ የኮሎን ካንሰር ሊሆን ይችላል የሚለው ስጋት እንዲያድርበት፣ ህክምናም ፈጥኖ እንዲያገኝ ይረዳዋል። የሚታወቁት ዋና ዋና ምልክቶቹ የትኞቹ ናቸው? በመሰረቱ ዋና ዋና ምልክቶቹ ምን ጊዜም ቢሆን በማንኛውም ጊዜ በተለይም እድሜያችን ከአርባና ከሃምሳ ዓመት በላይ ከሆነ እንደምና አይን ብር ተቀላቅሎ ሲወጣ ኮለን ካንሰር ትክክለኛ ምልክት ሊሆን ይችላል። በተጨማሪም ደግሞ የሆድ ርቀት ወይንም ተቅማጥ ወይም ሁለቱ ተቀያይሮ ሲወጡ የኮለን ካንሰር ምልክት ሊሆን ይችላል። ቆይቶም ሲሄድ ደግሞ አንዳንድ ጊዜ ደማነስ እንደሚኖርበት ጊዜ የአንጀት ካንሰር ምልክት ሊሆን ይችላል። ይሄ ደም ማነሱ ብዙ ደም በመፍሰስ ሊከተል የሚችል ነው ወይስ ሌላ መንስኤ ያለው? በኮሎን ካንሰር ጊዜ የደም ማነሱም ሊታይ የሚችልበት ብዙ ጊዜ በደም መፍሰስ ምክንያት ነው። ነገር ግን ደም የሚፈሰው ቀስ ቀስ እያለ ስለሆነ ሰዎች ደም በጣም ሲፈሳቸው ያኔ የሆኑ ደንግጠው ሊሄዱ ይችላሉ። ነገር ግን የአንጀት ካንሰር ብዙ ጊዜ ወይም ኮለን ካንሰር ወይም ኮሎረክታ ካንሰር የሚደማው በጣም ሳይታወቅ አንደኛ ከተገራጋው ተቀላቅሎ ስለሚሆን የደም ማነሱ በጣም ከቆየ በኋላ ማለትም የደም ማለት ምልክቶች እስከጀመሩ በኋላ ሊታይ ይችላል። እና ያም የአንጀት ካንሰር ምልክት ሊሆን ይችላል። እንደውም አንዳንድ ጊዜ በአማርኛው ምናልባት ቃል አጣለት ይሆናል እንጂ አኒሚያ የደም ማነስ ለኮለን ካንሰር ብሌሲንግ ኢን ዲስጋይዝ ነው የሚባለው ምክንያቱም የደም ማነስ ያለበት ሰው በደም መሰስ ምክንያት የኮለን ካንሰር ከታወቀ ኮለን ካንሰሩ ከኮለን ሰራጭ ማግኘት ስለሚቻል ነው። አደጋ ውስጥ እንደበረከት ሊታይ የሚችል መልካም አጋጣሚ ነው ነው የሚሉ ፈጥኖ ለመረዳት ስለሚቻለ ልክ ነው። ዶክተር ከበደ ሰዎች መጨነቅ፣ መጠበብ ውስጥ ያለ ምክንያትም እንዳይገቡ፣ የደም መፍሰስ ምልክት በኮለን ካንሰር ብቻ የሚታይ ያለመሆኑን ሌሎች ምክንያቶችም ይህን ምልክት ሊያሳዩ መቻላቸውን አዛምደው ቢያስረዱን ልክ ነው። ደም ከሰገራ ጋር ሲቀላቀል ሁል ጊዜ ኮለን ካንሰር ነው ማለት አይደለም። ነገር ግን መደንገጥ ሳይሆን ኮልን ካንሰር ነው ብሎ አስዩ ማድረጉ ይሻላል እንጂ ደም ከሰገራ ጋር ሲወጣ ኪንታሮት ነው ብሎ ማሰቡ ከጥቅሙ ጉዳት ያመዝናል። መዘናጋት ሊያመጣ ይችላል። መዘናጋት ሊመጣ ይችላል። ስለዚህ ምን ጊዜም ቢሆን እኔ አሁን ካንሰር ስፔሻሊስት ነኝ፣ የሄማቶሎጂስት ነኝ፣ የደም ማነስ በኪንታሮት ነው ምክንያት ብዬ ሳላት ዘመን ፈጽሞ። ምክንያቱም ኪንታሮትን ማከምና ኮለን ካንሰር ማክር የተለያዩ ነገሮች ስለሆኑ ለዚህ ነው ምንጊዜም ከሰገራ ጋር የወጣ ደም በተለይ እድሜው ከአርባ አመት በላይ እድሜው ከሀምሳ አመት በላይ የሆነ ሰው ላይ ኮለን ካንሰር ተብሎ ነው የሚታሰብ ያለበት እንጂ ኪንታሮት ነው ወይንም የአንጀት መቁሰር ነው ብሎ ማሰቡ አደጋ ነው ያለዛል። መልካም። ዶክተር ከበደ በዚህ ሂደት ውስጥ ያለፉ ለሕመሙ የመጋለጥ እድል የኖራቸው ወይም ባካሄዷቸው የምርመራ አይነቶች አንዳንድ ግንዛቤ ለማግኘት የቻሉ ነገር ግን ግልጽ ያልሆነላቸውን ሰዎች ካንሰር የሚያመጡ ሴሎችና ካንሰር የማያመጡትን ይልቁንም ደግሞ በኮለን ካንሰር ጊዜ የሚታዩትን ሰዎች ምርመራ ሲያደርጉ ወደ ካንሰርነት ሊቀየሩ የሚችሉ እጢዎችን በሰውነት የማየት ሁኔታ በምርመራ ወቅት እንደ ዋና አመላካች ይነገራል ወይም ይገለጻልና እስኪ ያስረዱን። ምን አይነት ሁኔታ ሊቀይራቸው ይችላል ወደ ካንሰርነት እነኝን ሴሎች? ልክ ነው። በመሰረቱ የኮለን ካንሰር ምንጫው ምልክት በደንብ አይታወቅም። ባለፈው ስለ ኮለን ካንሰር ስክሪኒንግ ስናወራ የተለያዩ የኮለን ካንሰር መኖር አለመኖሩ ማደጋገጫ መንገዶች አሉ። ደም ከስጋራ ጋር ተቀላቀለ ሲሆን ወይንም ኮሎኖስኮፕ የሚባለው መሳሪያ በሆነው ወይም የተለያዩ አይነት መሳሪያዎች አሉ። እንደውም በቅርብ ጊዜም የካንሰር ሴልን ከሰገራ ውስጥ ለይቶ አውጥቶ ማወቅ እንደሚቻል እሱም በአሁኑ ጊዜ እንደውም ብዙ ሰዎች በተለይ የካንሰር ሪስካቸው ሎ የሆኑ ሰዎች ላይ ያ አይነት ቴስት ኮሎኖስኮፒ ከሚባለው ተመሳሳይ ሪዛልት ስላለው ብዙ ሰዎች እሱን እየመረጡ ነው። ይህንን ላወራ የስለጉ ምክንያት ባለፉት ሁለት ወይም ሶስት አስርት ዓመታት የኮሎን ካንሰር ኢንሲደንስ አሜሪካ ውስጥ ብዙ አልጨምረም። ከነገር ውስጥ ወይም እንደ ዌስተርን ኮንቲኔንት ኮሎኖስኮፕ የሚባለው ምርመራ ማንኛውም ሰው ከእድሜው ከሀምሳ አመት በላይ ሲሆን ሪኮመድ ይደረጋል። በዚያን በሚሰራበት ጊዜ ፖሊፕ የሚባል ልክ እንደ እጢ ወይም ከአንጀቱ ግድግዳ ወጣ ብለው የሚያድጉ ሴሎች አሉ። እነሱን ቆርጦ ማውጣት የፖሊፖቹ እየቆዩ እየቆዩ ሲሄዱ ወደ ኮለን ካንሰር የመቀየር ቻንሳቸውን ይቀንሰዋል። ፖሊፕ ሁሉ ካንሰር ነው ማለት አይደለም። ነገር ግን አንዳንድ ፖሊፖች ለብዙ ጊዜ በአማርኛው ትክክለኛውን ስም ስላጣውለት ነው ፖሊፕ ብዬ የምጠቀመው እብጠቶች እጢዎች፣ እጢዎች ወይም ያበጡ ነገሮች ከግድግዳው ላይ ተገንጥለው ልክ እንደ ፍሬ ነገር የሚመስሉ እነሱን ሐኪሞች ኮሎኖስኮፕ የሚሰሩበት ጊዜ ቆርጠው ያወጣቸዋል። ያን ማውጣት የኮለን ካንሰር ሂደቱን ይገታዋል ተብሎ ይታሰባል። ነገር ግን ያ ያበጠው ነገር በሚወጣበት ጊዜ ፓቶሎጂስት የወጣውን እጢ በማይክሮስኮፕ የሚመረምሩ ሐኪሞች አሉ። ሂስቶሎጂ ነው ይባለው ይህ አይነት እጢ የኮሎን ካንሰር ፕሪከርሰር ነው ወይንም አይደለም ብለው ይናገራሉ። ኮሎን ካንሰር ሊያመጣ ይችላል አያመጣም፣ ከዚያ በፊት የሚታይ ምልክት ነው አይደለም። ያለው የሚታየው ፖሊፕ ትንሽ ቢቆይ ኖሮ ቶሎ ባይወጣ ኖሮ ወደ ካንሰር ይቀጥል ይችላል። ወይንም አንደኛ ደግሞ ቤናይን ይባል ነገር አለ። ዝም ብሎ ለምሳሌ የሚያውቅ ነገር ሊሆን ይችላል። የሚታወቀው ነገር እየው ተቆርጦ ከወጣ በኋላ ነው። ማንኛውም የአንጀት ስፔሻሊስት ኮሎኖስኮፒ ከሰራ በኋላ ያገኘውን ቲ በሙሉ ዝም ብሎ ነው የሚያወጣው ምክንያቱም አንደር ዘ ማይክሮስኮፕ ነው የሚታየው እና ከዛ በኋላ ያለው ልዩነቱ በሂስቶሎጂው መሰረት ሐኪሙ ለበሽተኛው ተጨማሪ ምርመራ ያስፈልግሃል ወይንም ዝም ብለ ከአምስት እና ከአስር አመት በኋላ መተር እንደገና ኮሎኖስኮፒ ማድረግ ይገባሃል ብሎ ይመክረዋል። ማለትም ሁሌ ፖሊፕ ማለት ካንሰር ነው ማለት አይደለም። ይህንን ነው መናገር የምፈልገው። ነገር ግን ማይክሮስኮፕ ከታየ በኋላ የሚመጣው ውጤት ለሐኪሙ እና ለበሽተኛው ምን ነገር አለበት የአምስት ዓመትና የአስር ዓመት ጊዜ የተሰጥቶት ይህን ኮሎኖስኮፒ በመባል የሚታወቀውን ወደ ሆድቃ ገብቶ በጨረር አማካኝነት ከውስጥ የሚመለከተው መሳሪያ ተልኮ የሚጠናበት ሁኔታ ድጋሚ ሊደረግ እንደሚችል ገልጸዋል። ከላቦራቶሪ ምርመራ ውጤት በኋላ በነኚህ አምስት ዓመት ጊዜ ውስጥ ግን አደጋ የመከሰቱ ካንሰር የለውም ለጊዜው። ወደፊት ግን ይመጣ ይሆን እንደሆን በአምስት ዓመት ውስጥ እኔ ብሎ ቀጠሮ ሲሰጥ ምን ያህል አደጋ የመከሰት እድል አለ ወይስ በዛ አምስት ዓመት ጊዜ ውስጥ የሚፈጠረው አደጋ በጣም አነስተኛ ነው በሚል ነው ይህ ውሳኔ የሚወሰደው። ዶክተር ከበደ በኛ በዩናይትድ ስቴትስ ሚዮ ክሊኒክ የካንሰርና የስነ ደም ህክምና ልዩ ባለሙያ ናቸው። በኮለን ካንሰር ምንነትና ህክምና ዙሪያ በተጀመረ ቅንብር ሁለተኛውን ሐኪሙን ይጠይቁ ፕሮግራም አለ አልጨረሱም ነሚ እያበቃ ሆነ። ያንተ ሰለሞን አለ። እኔም አለኝ ቀጥል። እኔ አለኝ። አንዳንድ አጠራ ጠራ ያሉ መረጃዎችን ላካፍላችሁ። ክቡራትና ክቡራን፣ ደጃች ካሳ ኃይሉ ቴዎድሮስ ዳግማዊ ተብለው ደረስጌ ማርያም በተካሄደ ስነ ንግ ስርዓተ ንግስ በአቡነ ሰላማ ሳልሳዊ ተቀብተው ዘውድ ከደፉ ዛሬ ልክ 164 ዓመት ሆነ። የዛሬ 87 ዓመት አባቶቻችን በአርነት የተጸነሰ ሁሉም ሰው ሲፈጠር እኩል ነው ለሚለው አዋጅ የተሰጠ አዲስ መንግስት ወደዚህች አህጉር አመጡ። የዩናይትድ ስቴትስ 46ኛው ፕሬዚደንት አብርሃም ሊንከን ናቸው ይህንን ያሉት በሕይወት ቢኖሩ ኖሮ ዛሬ ልክ 210 ዓመታቸውን ይደፍኑ ነበረ። ጊዜያችን አበቃ፣ ብዙ ነበረን። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በእኛ በኩል እስከ ምሽቱ አራት ሰዓት አብራችሁ ስለቆያችሁ የምናመሰግነው አስተናጋጆቻችሁ እኔ አዲሱ አበበና እኔም ሶሎሞን አባተነን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ብለን አደሩ።